You Y America Radio Tabiano. <laughs> ከበናት ላይ የተጀመረው ወረራ ዛሬም እንደቀጠለ ነው። ከበላቶችም ያው ሀይሎታ ከቱ ሉጡና ብርብርታ የሚባሉ ከበላት ናቸው። አቶ ገመቹ ገንሴ በደቡብ ክልል በኮንሶ ስለተቀሰቀሰው ግጭት አቶ ገመቹ የተባሉ ነዋሪ ተጠይቀው ከሰጡት ምላሽ እየተወሰደ ነው። ዝርዝሩን በአብይ ርዕስ ይዘናል። ለምሽቱ ካሉን የዓለም ዜናዎች ውስጥ ደግሞ ባለፈው እሁድ ከኒውዮርክ ከአስራ አምስተኛው የመስከረም አንድ ጥቃት መታሰቢያ ዝግጅት በድንገት ጥለው የወጡት የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ሂለሪ ክሊንተን ከነገ ሐሙስ ጀምሮ የምረጡኝ ዘመቻቸውን ለመቀጠል አቅደዋል። ሌሎችም ዜናዎች ይኖሩናል። ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። ጤና ስትል እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ መስከረም አራት 2009 ዓመተ ምህረት አስተናጋጆች አሉ አክብልና ቆንጅታ የነን ፕሮግራማችንን የሚመራልን ንጉሱ ታምሬ ነው። የስርጭት መሐንዲሱ ከርትስ ባይንም ጋር እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜናዎች ባለፈው እሁድ ከኒውዮርኩ የመስከረም አንዱ ጥቃት 15ተኛ ዓመት መታሰቢያ ዝግጅት ላይ በድንገት የወጡት የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ሂለሪ ክሊንተን ነገ ሐሙስ የምረጡኝ ዘመቻቸውን እንደሚቀጥሉ ተነግሯል። የሚስስ ክሊንተን የምርጫ ዘመቻ ባለስልጣናት ቀደም ብለው ከፍተኛ የወበቅ ስሜት ተሰምቷቸው ነው ካሉ በኋላ በእለቱ ማለት ነው እሁድ አስከትለው ግን ኒሞኒያ ወይም የሳንባ ምች መታመማቸው አርብ ዕለት በሐኪም ተነግሯቸዋል ሲሉ ማስታወቃቸው አይዘነጋም። ስለ እሁዱ ሁኔታቸው በሚያሳየው በኢንተርኔት ላይ የተለቀቀ ቪዲዮ በነጭ ለባሽ የደህንነት ጥበቃ ሰዎችና በረዳቶቻቸው ድጋፍ ወደሚወስዳቸው መኪና ሲገቡ ታይተዋል። ፕሬዝደንታዊ እጩዋ ነገ ሰሜን ካሮላይና ግሪንስቦሮ ከተማ ተገኝተው ለአሜሪካውያን አንድነታችን ጥንካሬያችን ነው የሚለውን ራዕያቸውን አስመልክተው ውይይት እንደሚያካሂዱ የምርጫ ዘመቻቸው መግለጫ አመልክቷል። ሚስስ ክሊንተን በማገገም ላይ ባሉበት በአሁኑ ወቅት ቁጥር አንድ ዲሞክራትና የቀድሞ አለቃቸው የሆኑት ፕሬዝደንት ባራክ ኦባማ እጅግ ቀስቃሽ የሆነ የድጋፍ ንግግር አድርገውላቸዋል። ኦባማ ፊላዴልፊያ ከተማ ውስጥ በድጋፍ ሆታና ጭብጨባ በታጀበ ንግግራቸው ሂለሪ ክሊንተን እንዲመረጡ እጅጉን ነው የምፈልገው፣ ጎበዝ፣ ብልህ፣ ጠንካራ ሰው መሆናቸውን አራት ዓመት ሙሉ አብሬያቸው ተቀምጬ አይቻቸዋለሁና ሲሉ የቀድሞዋን የውጭ ጉዳይ ሚኒስትራቸውን አሞግሰዋል። ሪፑብሊካን እጩ ዶናልድ ትራምፕንም በምንም ዓይነት ይችን አገር በጦር ኃይሎች ጠቅላይ አዛዥነት ሊወክሉ ብቃት የሌላቸው ሲሉ ፕሬዝደንቱ ጎሽመዋቸዋል። ፕሬዝደንት ፑቲንን አነስተኛ ሀገሮችን ስለሚወሩና ተቃዋሚዎቻቸውን ስለሚያስሩ ፕሬሱን ስለሚያፍኑና የሀገራቸውን ምጣኔ ሀብት ወደ ውድቀት ስለከተቱ የሚያደንቁ ናቸው ሲሉ ትራምፕን አንቋሸዋል። ትራምፕ በምላሹ ሩሲያ ክሬሚያን ወራ እንድትይዝ የፈቀዱ እርሶ አይደሉምን ሲሉ ፕሬዝደንት ኦባማን ከሰዋል። በሌላ ዜና የኒውዮርክ ክፍለ ሀገር የሪፑብሊካን ፓርቲው ፕሬዝደንታዊ እጩ ዶናልድ ትራምፕን የቤተሰብ የበጎ አድራጎት ድርጅት ላይ ምርመራ መክፈቱ በዛሬው እለት ተሰምቷል። ይህ የሆነው ትራምፕ ከ2008 እንደ አውሮፓውያን አቆጣጠር ወዲህ ለበጎ አድራጎቱ ቤሳቤስቲን አልሰጡም። ይባስ ብለውም አንድ ጊዜ እንዳሉ እሳቸውን የሚያህል የራሳቸውን ፎቶ በበጎ አድራጎቱ ገንዘብ ገዝተዋል የሚሉ የጋዜጦች ሪፖርቶች መውጣታቸውን ተከትሎ ነው። ፕሬዚዳንት ባራክ ኦባማ ከማይናማራ አንድ ሷን ጋር እንደ አውሮፓውያን ህዝብን አቆጣጠር በ214 ዓ ምት ብራንጉም መኖሪያ ቤታቸው በተገናኙበት ወቅት ለሀገሪቱ ዲሞክራሲያዊ እድገት ድጋፋቸው ቀጣይ እንደሚሆን ቃል እንደ ገቡላቸው አይዘነጋም። አስቸጋሪ ሁኔታዎች ውስጥ ቢኮንም የተጀመሩት በጎ አካሄዶች እንደሚቀጥሉ ዋስትና አግኝተዋል። እኒህ የዲሞክራሲ መሪ ብዙ ለመስማት የጓጉት ፕሬዚዳንት ባራክ ኦባማ ሳንሱቺ ዛሬ የዋይት ሐውስ እንግዳ አድርገው እንዲያስተናግዳቸው ነው የተገለጠው። አሁን የዚያች ሀገር ተጨባጭ ሁኔታዎች የሚፈተሹበት ወቅት ላይነን ይላል። በሳንሱቺ ጉብኝት ዙሪያ የደረስን የሲንዲ ሴን ዘገባ አዲስ አበባ ያቀርበዋል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ዛሬ ረቡ የቀድሞዋን በርማ የአሁኗን የሚያንማር የዲሞክራሲ መሪ ኦን ሳንሱቺን በዋይት ሀውስ ተቀብለው ያነጋግራሉ። በቀድሞ ባለቤታቸውና በልጆቻቸው የውጭ ዜጎች መሆን ምክንያት ፕሬዚዳንት ተብለው ሕጋዊ የአገሪቱ ተመራጭ መሪ ባይሆኑም ግን በመሪነት ደረጃ የሚገኙት ሳንሱቺ በመንግሥት አማካሪነታቸውና በውጭ ጉዳይ ሚኒስትርነታቸው ወደ ዩናይትድ ስቴትስ ሲመጡ ይህ የመጀመሪያቸው ነው። በወታደራዊ መራሹ መንግስት ላይ የተጣለውን ማዕቀብ በማንሳት ረገድ ዩናይትድ ስቴትስ ምን ያህል ርቀት መሄድ እንደሚገባ ሳንሱቺ ያላቸውን አመለካከት ፕሬዚዳንት ባራክ ኦባማ ለማወቅ እንደሚፈልጉ የዋይት ሀውስ ባለሥልጣናት ይናገራሉ። ስልጣን ከያዙበት ካለፈው መጋቢት ወር መጨረሻ ገደማ ጀምሮ ሳንሱቺ ማዕቀቡ ሙሉ ለሙሉ እንዲነሳ ጥሪ አላቀረቡም። ለምን? ወታደራዊ አመራር የበለጠ ዲሞክራሲያዊ ለውጥ እንዲያደርግ ለማበረታታት በትናንቱ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ገለጣ ላይ ምክትል ቃል አቀባዩ ማርክ ቶነር ሲናገሩ ማዕቀቡን የማንሳቱ ነገር ከዲሞክራሲያዊ ለውጦች ጋር የተያያዘ መሆኑን ተናግረዋል። ማዕቀቦቹን እንዳለ ለማንሳት ገና ዝግጆች አይደለንም። አንዳንዶቹ ይቆያሉ። መቆየታቸው ተገቢ መሆኑን እስካመንን ድረስ ያለማንሳት፣ ማንሳት መብታችንን እንጠቀማለን። አንድ የፖለቲካ ምሁር ለቪኦኤ ሲናገሩ ኦባማ ሳንሱቺን ማድመጣቸው አዋጭ ነው ይላሉ። ኦንግ ሳንሱቺ ከኦንግ ሳንሱቺ ጋር መመካከሩ በጣም ትክክለኛ ውሳኔና ጠቃሚ ይመስለኛል። ከእርሳቸው በጣም ቀድመን እንዳንሄድ ወደ ኋላም እንዳንቀር ይረዳናል። ሳንሱቺ አገራቸውን ወደ ዲሞክራሲያዊ ስርዓት የመምራቱ ሁኔታ ከሰመረላቸውና ከ60 ዓመታት የእርስ በርስ ጦርነት በኋላ ሚያንማር ሰላምና አንድነት ከሰፈነባት ለብዙ ዓመታት በግጭቶች ለሚታመሱ ሌሎች አገሮች የማይናቅ አስተዋጽኦና ትምህርት ይኖረዋል ብለዋል የብሩኪንግስ ተቋም የፖለቲካ ምሁሩ ሌክስ ራይፊል ለአሜሪካ ድምፅ በሰጡት ቃል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይትድ ስቴትስና ሩሲያ የሸመገሉት የሶሪያው የተኩስ አቁም በውጊያ በተበጣጠቀችው ሀገር ዙሪያውን በአጠቃላይ ደህና የያዘ ይመስላል። ይሁን እንጂ የውሉ ቁልፍ አካል የሆነውና በተዋጊዎች ታጥረው ወደ ተከበቡት ከተሞችና አካባቢዎች እርዳታ ማስገባት የመፈቀዱ ጉዳይ አሁንም ገና ስራ ላይ እንዳልዋለን የተነገረው ምክንያት ያ መንግስት ወደ አሌፖ ከተማ የሚወሰድ ማናቸውም የሰብአዊ እርዳታ ከእኛ መንግስት ጋር ሳይቀናጅ ሊያልፍ አይችልም የሚል የጠበቀ አቋም እንደያዘ በመሆኑ ነው። የእርዳታ ድርጅቶች በበኩላቸው ወደ ተለያዩ አካባቢዎች ለሚወስዷቸው እርዳታዎች የፕሬዝደንት ባሻር አልአሳድ መንግስት ብቻ ሳይሆን የሌሎችንም የተዋጊ ቡድኖች ፈቃድ እየጠበቁ መሆናቸውን ይናገራሉ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በቀጣዩ እንደ ኤሮፓውያን አቆጣጠር 2007 ዓ.ም የበጀት አመት 110 ሺህ ስደተኞችን ለመቀበል እቅድ እንደያዙ ተሰማ። ይህ ቀደም ብሎ ለአመቱ ከያዙት እቅድ በ10 ሺህ ገደማ የሚበልጥ ሲሆን ከዘንድሮው ቁጥር ደግሞ በ30 ሺህ እንደሚበልጥ ታውቋል። በዘገባዎች መሰረት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ናቸው። ይህንን አዲስ እቅድ ትናንት በዩናይትድ ስቴትስ የህግ አውጪና መወሰኛ ምክር ቤቶች ኮሚቴዎች በዝግ ስብሰባ ይፋ ያደረጉት። የአሁኑን የፕሬዚደንቱን እቅድ በሚያህል ከፍተኛ አሃዝ ስደተኞችን ተቀብሎ የማስፈር ግብ ካሁን ቀደም ተይዞ የነበረው በፕሬዝደንት ቢል ክሊንተን ዘመን 112,000 ስደተኞችን ለመቀበል የተስማሙበት እንደነበረ ተነግሯል። ባለፈው የ2015 የበጀት ዓመት ዩናይትድ ስቴትስ ተቀብላ ያሰፈረቻቸው ስደተኞች 70 ሺህ ብቻ ነበሩ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ ኦፍ አሜሪካ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበድና ቆንጂት ታየነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት እስከ አራት ሰዓት ድረስ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከመሻገራችን በፊት ግን ቆየት ብለው ከሚሰሙት ዘገባዎችና ቅንብሮች አንዱን ለቅምሻ ያህል እናሰማችሁ። ይህ ምክር ቤቱን ያሳሰበው መሆኑን በግልጽ የሚያሳይ ነው። የውጭ ጉዳይ መስሪያ ቤቱና የዋይት ሀውስ ቤተ መንግስት በተመሳሳይ ያሰቡበት ጉዳይ ነው የሚል ተስፋ አለን። እንዳልኩት የሰብአዊ መብቶችን አያያዝ የተመለከተው ረቂቅ ሕግ በሁለቱም ፓርቲዎች የተደገፈ ነው። ይህን እየተባባሰ የመጣ ችግር ለማስወገድ ነው አላማችን። በዩናይትድ ስቴትስ ምክር ቤት የአፍሪቃ ጉዳዮች ንዑስ ኮሚቴ ሊቀመንበር ክሪስ ስሜትን ድምፅ ነው የሰማነው። ትናንት ስላስተዋወቁትና በኢትዮጵያ የሰብአዊ መብት ይዞታ ላይ ያሳለፉት አዲስ ረቂቅ ውሳኔን አስመልክቶ ከተናገሩት የተወሰደ ነበር። አንድ ያማ ኢትዮጵያ ከሳ ጅሩ ባዬ ረኪሳፊ ገረፉንዱራት ያቺሳ ከሰቲ ዴማ ጅራ በሪዮ ኦሎምፒክ የማራቶን ውድድሩን ሲያጠናቀቅ ሁለት እጆቹን ወደ ላይ በማጣመር በኢትዮጵያ የዜጎች መብት ጥሰት ተቃውሞ ምልክት የሆነውን ያሳየው ሯጭ ፈይሳ ሌሊሳ በትላንት ምሽት በዋሽንግተን ለዓለም አቀፍ ጋዜጠኞች ከሰጠው መግለጫ የተወሰደ ነው። የሁለቱንም ዝርዝር ትንታኔ በዜና መጽሔት ክፍለ ጊዜ እናሰማለን። አድማጮች አሁን የዕለቱን አቢር እስ ከጳጉሜ አምስት ሁለት ሺ ስምንት አመተ ምህረት ምሽት ጀምሮ እስከ ዛሬ ድረስ የመከላከያ ሰራዊት ኮንሶ በሚገኙ የተለያዩ ቀበሌዎች ነዋሪዎች ላይ ጥቃት መፈጸማቸውን በጥቃቱም ቁጥሩ ያልታወቀ ሰው ሕይወት መጥፋቱን በዞኑ ፖሊስ ጣቢያም የ አስራ አራት ሰው አስከሬን እንደሚገኝ እንደ ተነገራቸው ገልጸው በርካታ ቤቶች መቃጠላቸውን ወደ አንድ ሺህ የሚጠጉ አባወራዎች ቀያቸውን ጥለው መጥፋታቸውን በህዝብ እንደተመረጡ ከሚነገረው የኮሚቴ አባላት አንዱ አቶ ገመቹ ገንሴ ለአሜሪካ ድምጽ ተናግረዋል። ለዚህ ሁሉ ተጠያቂው የደቡብ ክልል መንግስት ነው ይላሉ አቶ ገመቹ። የክልሉ መንግስት ቃል አቀባይ ወይዘሮ ሂክማ ኬሬዲን በበኩላቸው በኮንሶ በተቀሰቀሰ ግጭት የስድስት ሰዎች ህይወት ማለፉን እና ንብረት መውደሙን ገልጸው ለጥፋቱ ተጠያቂዎች ግን የህዝብ ወኪልነ ን የሚሉ ሽፍቶች ናቸው ሲሉ ከሰዋል። በአሁኑ ሰዓትም ሁኔታው መረጋጋቱን ነው ጨምረው የገለጹት ወይዘሮ ሂክማ። ከህዝብ እንደተወከሉ ከሚናገሩት የኮሚቴው አባላት አንዱ የሆኑት አቶ ገመቹ ገንሴ ተኩሱ እንደቀጠለ መሆኑን ይናገራሉ። መለስካቸው አመሃ ዝርዝር አለው። ከኮንሶ 23ቱ የህዝብ ተወካዮች አንዱ አቶ ገመቹ ገንሴ በበኩላቸው የቤት ቃጠሮ ይቀንስ እንጂ በህዝቡ ላይ የሚደረገው ማዋከብ ተስፋፍቶ ቀጥሏል ብለዋል። ትናንትና የተጀመረው ቀበላት ላይ የተጀመረው ወረራ ዛሬም እንደቀጠለ ነው። ቀበላቶችም ያው ሀይሎታ ወጣ፣ ዶከቱ፣ ሉልቱና ብርብርታ የሚባሉ ቀበላት ናቸው። አሁን ተኩሱ እየተኮሰሉ ምናልባት ከዛ ትንሽ ቀነሰ የሚባለው የእሳት ቃጠሎ ነው በንብረትና ይሄን ላይ የሚደርሰው የንብረት ቃጠሎ በመጠኑ የቀነሰ ቢሆንም ተኩሱ ቀጥሏል። ህዝቡ ህብረተሰቡ ላይ የሚተኮሱ ቀጥሏል ወደ ህብረተሰቡ ውስጥ ገብቶ ሲተኩሱ ምን ብሎ ነው እግረ መንገዳቸውን አዋጅ የሚያውጁት? በቃ እጃችሁን ለመንግስት ስጡ አለ። ብለው እዛ ወረራውም፣ ቶክሱም፣ ግድያውም ይቀጥላል እያሉ ነው የሚያውጁት። አንዲት አራት ልጅ አራት ሴት ቤት ውስጥ እንዳለች በጥይት ተደብድባ ነው የተገደለችው። አራት ህጻኑን ወስደዋል። ወዴት እንዳደረሱም አይታወቅም፣ የት እንዳስቀመጡ አይታወቅም፣ በምን አይነት ሁኔታ ላይ ህጻኑ እንዳለ አይታወቅም። በዚህ በአይሎታ ሎከቱ ጎጫ በሚባለው ስላትና ከፍተኛ ቃጠለው እና የጥይት ሩምታ ያወረዱበት ቦታ ላይ ማለት ነው። ይሄ ብቻም አይደለም ዛሬ ላይ ያው ከነሱ የተሰማው ነገር አስራ አራት አስከሬኖች በዞኑ ማዕከል ፖሊስ ጣቢያ እንደሚገኝ እና መታችሁ ውሰዱ እንደሚሉ ነው። ይሄ ደግሞ ለእኛ ኮንሶ ህዝብ ወጥመድ ነው። ምክንያቱም ትናንትና አንድ አስከሬን ለማንሳት የተረባረበው ህዝብ ላይ በተተኮሰ ጥይት ወደ ዘጠኝ ሰዎች ሕይወታቸው አልፏል። እንደውም ቆፍሏል። የደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማ ሀይረዲን ዛሬ ለቪኦኤ እንደገለጹት የግጭቱ መንስኤ የኮንሶ ህዝብ ተወካይ ነን የሚሉ ሰዎች እንደተናገሩት ሳይሆን እነዚህ ሀያ ሶስቱ ራሳቸውን የኮንሶ ህዝብ ተወካዮች ብለው የሚጠሩ ሰዎች ሽፍቶች ናቸው። ህዝቡ ለልማት ከመንግስት ጎን ተሰልፎ እያለ እነሱ ኮንሶ በዞን ደረጃ ካልተዋቀረ ምንም ልማት የለም በማለት በህዝቡ ላይ ጫና እያደረጉ ናቸው ይላሉ። በዚህም ምክንያት አለመግባባቱና ግጭቱ እንደተነሳ ያስረዱና መንግስት የህዝቡን ደህንነትና ጸጥታ ለማስከበር እርምጃ እንደወሰደ ገልጸዋል። አሁን ቤት ቤት ተቃጥሏል። ነገር ግን በመንደር ደረጃ አባሮባ የምትባል ቀበሌ ወደ ሰባት መንደሮች አካባቢ ቤቶች ተቃጥሏል። ቤቱን በቁጥር ደረጃ መረጃውን ባልሰጠህም በቀጣይ ልሰጥ ይችላለሁ። ወደ ሰባት መንደሮች አካባቢ ቤት ተቃጥሏል። ህብረተሰቡ ተፈናቅሎ ልክ ነው ወደ ኦሮሚያ አካባቢ የገባበት አግባብ አለ። ወደ ኦሮሚያ መግባቱ ብቻ ሳይሆን ከብት ያላቸው አርሶ አደሮች ከብቶቻቸውን ይዘው የሚሄዱበትን ቦታ አተው ሰገን አካባቢ ያሉ ጫካዎች ውስጥ በረሃ ላይ ነው ያሉት ማለት ነው። ህዝቡን እየጎዱ ያሉት እነዚህ አካላት ናቸው። ቤቱ ሲቃጠል መውጣት ያቃታቸው አዛውንቶችን ጭምር ነበሩና በጉዳቱ ሰለባ የሆኑበት ባለ ይህንን መነሻ በማድረግ የክልሉ መንግስት የጸጥታ ሀይሉን አሰማርቶ ህብረተሰቡ ተረጋግቶ ያለውን ነገር የጸጥታውን ሁኔታ የማስከበር ስራ ሰርቷል። በዚህ ላይ አሁን እንደተባለው መከላከያ ሰራዊት ጣልቃ ገብቷል ማለት ነው። መከላከያ ሰራዊት ምንም ጣልቃ የገባበት አግባብ የለም አሁን ላይ ችግሩ ከተጀመረ ከተወሰኑ ቀናቶች በኋላ የህብረተሰቡን ጸጥታ የማስከበር ግዴታ አለበት። ሰላሙን የማስጠበቅ ግዴታ አለበት። ይህንን ሰላም ለማስከበር ህብረተሰቡ ተረጋግቶ ያለበትን ሁኔታ እንዲቀጥልና እነዚህ ቤት ማቃጠሉ ሂደትም ወደ ሌላ ቀበሌ ሪሃብሊት እንዳይሸጋገር ያደረገበት አግባብ አለና ስለዚህ ከዚ አንጻር የእነሱ አሁን ከራስ ከራሳቸው ጥፋት ለመዳን መንግስት ይህንን አውጇልና ቶሎ የትግሉ አካል ከኛ ጋር ሆናችሁ መቀላቀል ና የዞኑ የመደራጀት ጥያቄያችን መልስ እስኪያገኝ ድረስ ትግል ልናደርግ ይገባል በሚል ነው ጥሪ ሲያስተላልፉ የነበረው። በሰው ህይወት ላይ ደርሷል ስላሉትና በአሁኑ ወቅትም ያለውን ሁኔታ ወይዘሮ ሂክማ የሚከተለውም ብለዋል። በሰው ህይወት ላይ ወደ ሁለት ሰዎች ቤት ውስጥ ተቃጥሎ የተገኘበት ባለ አራት ሰዎች ደግሞ በመሳሪያ ተተኩሶ እንደሞቱ የሚያሳይ መረጃ አለና፣ ስለዚህ በዚህ ደረጃ ነው ጉዳቱ የደረሰው። ይህም ደግሞ በጣም ትልቅ ጉዳት ነው ቀላል ነገር አደለም። ይህንን የክልሉ መንግስት በዚህም ህይወት የሰው ህይወት መጥፋቱም በጣም አዝኗል። ግን ደግሞ ህብረተሰቡን በሰላማዊ ሁኔታ እንዲንቀሳቀስ መንግስት በሚገባ እየሰራ ያለበት አግባብ አለና አሁን ላይ ሁሉም ወደ የአካባቢ ወደ ቄው መመለስ የሚችልበት እድል ስለተፈጠረ ህብረተሰቡ በዛ መልክ ሰላማዊ እንቅስቃሴ ማድረግ የሚችልበት እድል ተፈጥሯል። አቶ ገልገሎ ሶሎሞ ቀጥሎ ደርሶባታል በተባለችው በአባ ሮባ ቀበሌ እንደሚኖሩና በግላቸው ስለደረሰባቸው ጉዳት ዘርዝረውልኛል። በግሌ በቃጥሎ ደረሰብኝ። ግል እንዳለ በመጀመሪያ ቀን እንዳለ ሰፈር ሁሉ አንድ ሰፈር በሙሉ ተቃጥሎ ነበረ። እኛ በአካባቢ አካባቢያው ምን ማድረግ ስለማንችል ከአካባቢው ሸሽተናል። ልጆች ነበሩን ሕጻናት የት ማስቀመጥ እንደማንችል ወደ ውጭ ጫካ ወስደናል። ምንም መሆን ስለማንችል፣ ያው ከአካባቢ ሸሽተን ሳምንት ዛሬ አስር ቀን በሙሉ ጫካ ላይ ወስደን ቤተሰቡን ይዘው ወደ ጫካ ገብተዋል ማለት ነው። አዎ አሁን ውጭ ነኝ። ቤተ ወጥቻለሁ። ቤቶ ተቃጥሏል። እርስ ሰፈሪ አካባቢ ሁሉ ተቃጥሏል። ወደ እኛ ሰፈር ስንመጣ እኛ ሸሽተን ወደ ሰፈራችን ስመቶ ያው ምንም ማድረግ ስለማንችል ሰዎችን አቶ ተመለሱ ግን ወደ ታች ያለውን ሰፈር በሙሉ ተቃጥሏል። ወደ አንድ ሺህ ሁለት መቶ የሆነ የአባወራ አካባቢ በሰገን አካባቢ ህዝቦች ዞን የመላው ኢትዮጵያ አንድነት ድርጅት ኃላፊና የድርጅቱ ስራ አስፈጻሚ ኮሚቴ አባል አቶ ገልገሎ ኮይሳንም በጉዳዩ ላይ ያላቸውን መረጃ እንዲያካፍሉ ይጠይቃቸው ነበረ። አሁ የተቃጠለውን አሁን የሞቱ ሰዎችን ምንም ማቆነገር ለምግ ቤት አሁን የሻከ ሶስቱ ቀበላት ውስጥ ብዙ ቤቶች ተቃጥሏል። እዛ ላይ መሄድ የማይቻልም ፌዴራል ፖሊሶች አሁን ዞን የጠየቁት ማንኛውም ሰው የፖለቲካ ፓርቲ አባል ይሁን ቀርቶ ራሱ ማንኛውም ሰው እዛ አካባቢ ሄዶ ሬሳ ለማምጣት አይቻልም ነው አይቻልም። በአጠቃላይ አስቸጋሪ ነው። እኛ ሰዎችም እዛ ነበሩ፣ ግን አይቻልም። እዛ መሄድ አይቻልም፣ ሬሳ ማንሳትም አይቻልም። የዞኑ ጥያቄ እስካልተው ድረስ ኮንሶ እስካልተው ድረስ መንግስት በሀይል ይጠቀማሉ ብሎ ከኮንሶ ሕዝብ ተወካዮች አንዱ እንደሆኑ የሚናገሩት አቶ ገመቹ ገንሴ ለቪኦኤ እንደገለጹት ከሆነ በአሁኑ ጊዜ የደቡብ ብሔሮች ብሔረሰቦችና ሕዝቦች ብሔራዊ ክልላዊ መንግስት በኮንሶ ሕዝብ ላይ እየወሰደ የሚገኘው እርምጃ የዘር ማጥፋት እርምጃ ነው ብለዋል። ወይዘሮ ሂክማ ሄረዲን ለዚህ ሲመልሱ የዞን ጥያቄ የማይቀበል ኮንሶ ኮንሶ አይደለም እያሉ የተለየ ሀሳብ ያራመዱትን የኮንሶ ተወላጆች የሚያገሉና ሕዝብ የጤና አገልግሎት እንኳን እንዳይቀበል ተጽዕኖ የሚያደርጉ ሽፍቶች ናቸው፣ የዘር ማጥፋት ወንጀል እየፈጸሙ የሚገኙት ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ መጽሔቱ ትንታኔ እናልፋለን አድማጮች። በሪዮ ኦሎምፒክ የማራቶን ውድድሩን ሲያጠናቅቅ ሁለት እጆቹ ወደ ላይ በማጣመር በኢትዮጵያ የተለያዩ አካባቢዎች የተቃውሞ ምልክት የሆነውን ያሳየው ሯጭ ፈይሳ ሌሊሳ በዚህ ሳምንት በዋሽንግተን ዲሲ የፖሊስና የፖሊሲና የሕዝብ አስተያየት ክበቦች ሌላ ለየት ያለ ሩጫ የያዘ ይመስላል። የሌሊሳ ሩጫ በኢትዮጵያ የሚታዩ የሰብአዊ መብት ጥሰቶችና ግድያዎች እንዲቆሙ ከዩናይትድ ስቴትስ የምክር ቤት አባላትና ከዓለም አቀፍ የመገናኛ ብዙሀን ጋር በተካሄደ ጋዜጣዊ መግለጫ ነው። በትላንትናው ዕለት ኮንግረሱ የአፍሪካ የውጭ ጉዳይ ንዑስ ኮሚቴ ሊቀመንበር ክሪስ ስሚት በኢትዮጵያ የሰብአዊ መብት ይዞታ ላይ ያሳለፉትን አዲስ ረቂቅ ውሳኔ ይፋ ሲያደርጉ የምስክርነት ቃሉን ሰጥተዋል። ሄኖክ ሰማእግዜር ዝርዝሩን ይዟል። በኢትዮጵያ ምርጫ ዘጠና ሰባትን ተከትሎ በዩናይትድ ስቴትስ ኮንግረስ የቀረበውን ኤችአር አምስት ረቂቅ ህግ አስታወሳችሁ። በትናንትናው ዕለት የኮንግረሱ የአፍሪካ ጉዳዮች ንዑስ ኮሚቴ ተመሳሳይ አዲስ ህግ ኤችአር 16ን አስተዋውቋል። እኛም ዘገባ አቅርበናል። ይህ ምክር ቤቱን ያሳሰበው መሆኑን በግልጽ የሚያሳይ ነው። የውጭ ጉዳይ መስሪያ ቤቱና የዋይት ሃውስ ቤተ መንግስት፣ በተመሳሳይ ያሰቡበት ጉዳይ ነው የሚል ተስፋ አለን። እንዳልኩት የሰብአዊ መብቶችን አያያዝ የተመለከተው ረቂቅ ሕግ በሁለቱም ፓርቲዎች የተደገፈ ነው። ይሄን እየተባባሰ የመጣ ችግር ለማስወገድ ነው አላማችን። በሰብአዊ ድርጅቶች አማካኝነት የምንለግሰው እያንዳንዱ ብር የተራቡትን ለመመገብና የተራቆቱትን ለማልበስ እንዲሁም የታመሙትን ሕክምና እንዲያገኙ ለማድረግ ነው። ያ ገንዘብ ለወታደራዊ ጉዳይ ውሎ ከሆነ ያን በጥንቃቄ መመርመር ይኖርብናል። በኮንግረሱ የአፍሪካ ንዑስ ኮሚቴ ይህንን ህግ ያስተዋወቁት ኮንግረስማን ክሪስ ስሚት እንዳሉት ህጉ የዴሞክራቶችም የሪፐብሊካንም ድጋፍ ያለው ነው። ዴሞክራቱ የንዑስ ኮሚቴው ከፍተኛ አባል ኤሊየት ኤንግል፣ የቴክሳሱ ዴሞክራት አልግሪን፣ ሪፐብሊካኑ ማይክ ኮፍመን እና ዴሞክራቱ ኬፍ ኤልሰን የህጉ ተባባሪ አርቃቂዎች ናቸው። ለመሆኑ በረቂቁ የሰፈሩና የኮንግረሱ አባላትን ያሳሰቧቸው ጉዳዮች ምንድን ናቸው? ለምንስ አስፈለገ? ኮንግረስማን አልግሪን ያብራራሉ። በጉዳዩ ላይ ለሰጡት አመራር የኮሚቴውን ሊቀመንበር በድጋሚ ላመሰግን ወዳለሁ። ጉዳዩ ለኢትዮጵያውያን እጅግ አስፈላጊ መሆኑን አውቃለሁ። ቀና አመለካከት ላላቸው ህዝቦች በሙሉም ያንኑ ያህል አስፈላጊ መሆኑንም እንረዳለሁ። በመሆኑም ረቂቅ ሕጉ እንዲጸድቅ ሊቀመንበሩን በሁሉም መንገድ በመርዳት እሰራለሁ። Feyisa፣ በሪዮ ኦሊምፒክስ የብር ሜዳሊያ ያሸነፈው አትሌት ፈይሳ ሌሊሳ የኢትዮጵያ መንግስት ይፈጽማቸዋል ላላቸው ግድያዎች፣ ስርዓቶችና የመብት ጥሰቶች በምልክት በዓለም ዙሪያ ካስተጋባ ከሳምንታት በኋላ በዋሽንግተን ዲሲ ሌላ አይነት ሩጫ ጀምሯል። የመብት ተቆርቋሪነት ግንዛቤ የመፍጠር ሩጫ በዋሽንግተን ዲሲ የፖለቲካ የፖሊሲና፣ የህዝብ አስተያየት ክበቦች እያከናወነ ነው። በትናንትናው ዕለት በዋሽንግተን ፖስት ጋዜጣ በኢትዮጵያ ውስጥ ጭቆናን መታገሌን እቀጥላለሁ በሚል ርዕስ በጥልቀት በኢትዮጵያ በኦሮሚያ፣ በአማራ በኦጋዴን በጋምቤላና በሌሎችም ስፍራዎች እየታየ ያለውን ግድያ እስራትና የመብት ረገጣ ለዓለም ለማረጋገጥ ፍላጎት በጽሁፉ አስፍሯል። በዚህ ሁለት የዩናይትድ ስቴትስ ኮንግረስ የኢትዮጵያ የሰብአዊ መብት ይዞታን አስመልክቶ ባሳለፈበት ወቅትም ንግግር አቅርቦ ነበር። ሀሊያማ ኢትዮጵያ ኬሳ ጅሩ ባዬ ረኪሳፊ ገረፉንዱራት ያቺሳ ኬሰት ዴማ ጅራ በኢትዮጵያ ሁኔታዎች በጣም አስከፊ የሆኑ ነው። ይህ ደግሞ በጣም አሳሳቢ ነው። የኢትዮጵያ መንግስት በርካታ ሰዎችን አስሯል። ሰዎች ከሀገር እንዲወጡ ያስገድዳል። ሰዎች ከራሳቸው መኖሪያ ቄ የተፈናቀሉ ችግሮችን እንዲጋፈጡም ያደርጋሉ። ይህን የሚያደርጉት ደግሞ ስልጣኑን የጨበጡት አነስተኛ ቁጥር ያላቸው የአንድ ብሄር አባላት ናቸው። ኢትዮጵያ ከዩናይትድ ስቴትስ ከፍተኛ የሆነ የልማትና የመሰረታዊ አቅርቦት እርዳታዎችን ታገኛለች። በጸረ ሽብር ትግልም የዩናይትድ ስቴትስ አጋር ናት። በኮንግረስም ሆነ በኦባማ አስተዳደር የሰብአዊ መብት ይዞታና የዴሞክራሲ ግንባታ ዙሪያ የሰላ ሂስም ሲሰነዘርበት ቆይቷል። በኢትዮጵያ በተለያዩ አካባቢዎች የተቀሰቀሱ ህዝባዊ ተቃውሞዎችን ተከትሎ አዲስ የወጣው የኮንግረስ ረቂቅ ህግ የኢትዮጵያ የጸጥታ ኃይሎች በዜጎች ላይ የሚወስዷቸውን ያልተመጠኑ ያላቸውን እርምጃዎች ያወግዛል። የኢትዮጵያ መንግስትም ሁኔታውን በገለልተኛ አጣሪ ቡድን የተሟላና ግልጽ ምርመራ እንዲያደርግበት ያሳስባል። በዚህ ምርመራ ያልተመጠነ ኃይል የተጠቀሙ የጸጥታ ኃይሎች ተጠያቂ እንዲሆኑ ይመክራል። በእስር ቤት የሚገኙ ጋዜጠኞችና የፖለቲካ መሪዎችም እንዲፈቱ፣ የመናገርና የመሰብሰብ መብቶች እንዲከበሩ ከዜጎች ጋር ግልጽ ውይይት እንዲጀመርና የማህበረሰብ ተቋማት ላይ የተላለፈው የሲቪል ማህበራት ሕግ እንዲሰረዝ ይጠይቃል። የኢትዮጵያ የውጭ ጉዳይ መስሪያ ቤት በረቂቅ ሕጉ ዙሪያ ያለውን ምላሽ በነገው ዕለት ባለሥልጣናቱ እንደሚያብራሩልን ቃል ገብተዋል። በነገው ዝግጅት ተከታተሉ። የመጽሔት ክፍለ ጊዜ ዝግጅታችን ይቀጥላል። የሚቀጥለው ዘገባ ደግሞ ከኢትዮጵያ ውጭ ነው የሚወስደን። በዩናይትድ ስቴትስ ሙስሊም አሜሪካውያን ብዙ ጊዜ የሚታዩት የሪፑብሊካን ፓርቲው ደጋፊዎች ተደርገው ነው። በአሁኑ ጊዜ ግን ይበልጥ ወደ ዲሞክራቶቹ እያዘመሙ መጥተዋል። በመጪው ህዳር ፕሬዝደንታዊ ምርጫ ላይም ድምጻቸውን ለዲሞክራቷ ሳጩ ሂለሪ ክሊንተን ይሰጡ ይሆናል በሚል ነው የሚጠበቀው። የአሜሪካ ድምፁ ማሱድ ፋሪቫር ያጠናቀረው ዘገባ ይሆናል አሁን የሚቀርበው። ሂለሪ ክሊንተን እቤት እያገገሙ ባሉበት በአሁኑ ወቅት ከዲሞክራቱ የሀገሪቱ ፕሬዚደንት ባራክ ኦባማ ትልቅ ድጋፍ አግኝተዋል። በቀሶች መካከል ሰዎችን በጥሞና ማዳመጥ ይችላሉ። አይረበሹም። ለሁሉም ሰው አክብሮት ያሳያሉ። ሁኔታዎች ምን ያህል ከባድ ቢሆን እንኳን ሰዎች ደጋግሞ ሊጥሏቸውና ሊያስቸግሯቸው ቢሞክሩ እንኳን ተስፋ ቆርጠው ለመተው አይነሱም። በቃኝ ብለው ለሽንፈት እጅ አይሰጡም። ለሽንፈት ፈጽሞ እጅ አይሰጡም። ፕሬዝዳንት ኦባማ ስለ ሪፑብሊካዊ ተወዳዳሪ ዶናልድ ትራምፕ ሲናገሩ ግን የሀገሪቱን ወታደራዊ ኃይል የበላይ አዛዥ ሆነው የማገልገል ብቃት የላቸውም ብለዋል። እስኪ ይታያችሁ እንግዲህ። ትራምፕ የሠራተኛው ወገን ድጋፍ አላቸው ሲባል ትንተናዎችን አነባለሁ። እውን አላቸውን? እኚህ ሰው ናቸው የሠራተኛ ወገን የሆኑት? በዚህ ምድር ላይ በኖሩባቸው ሰባ ዓመታት ሰርተው ለሚኖሩ ሰዎች ምንም አይነት ደንታ ያልነበራቸው እኚህ ሰው አሁን ድንገት ተነስተው የሠራተኛው ወገን ሊሆኑ ነው። ትራምፕ ወደ ኋላ ከፊላደልፊያ ከተማ ወጣ ብሎ በሚገኝ ቦታ ላይ ቤተሰቦችና ሠራተኛ እናቶች በተመጣጣኝ ዋጋ የመዋዕለ ሕፃናት አቅርቦት የሚያገኙበት ዕድል ይፈጥራል ያሉትን ዕቅድ ይፋ አድርገዋል። ብዙውን ጊዜ ስልጣን ላይ ያሉ ሰዎች የፖለቲካ ስልጣን የሌላቸውን ሰዎች ሐሳብ፣ እምነትና ዝንባሌ ይንቃሉ። አመራር ላይ ያሉ ሰዎች ራሳቸውን ከፋብሪካ ሥራቸው በተወገዱ ሰርቶ አደሮች የቤተሰባቸው ደህንነት እንዲረጋገጥ በሚጥሩ ወይም በሚያሳስባቸው ወይንም የመዋለ ሕፃናት ውድነት የመዋለ ሕፃናትን ወጪ ውድነት ለመቋቋም በምትታገል እናት አይን ማየት ይኖርባቸዋል። የመዋለ ሕፃናት ጉዳይ ትልቅ ችግር ነው። ከአሰሪዎቻቸው ክፍያ ያለበት የወሊድ ፈቃድ ለማያገኙት እናቶች የስድስት ሳምንታት ክፍያ ያለው የወሊድ ፈቃድ እንዲኖር ለማድረግ ትራምፕ ሐሳብ አቅርበዋል። ምርጫ ሊካሄድ ሁለቱ ወራት በቀሩበት በአሁኑ ወቅት የሁለቱ ተወዳዳሪዎች የድምፅ ብልጫ እየተቀራረበ ሄዷል። ሂለሪ ክሊንተን በሀገር አቀፍ ደረጃ ከሶስት እስከ አራት ነጥብ ብልጫ ትራምፕን እየቀደሙ መሆናቸውን የድምፅ መለኪያ አሃዞች ያመለክታሉ። አድማጮች ቀደም ሲል ለሰማችሁት ዘገባ ያነበብኩት መግቢያ የ ዘገባው መግቢያ አልነበረም። ዲሞክራቷ የዩናይትድ ስቴትስ ፕሬዚደንታዊ እጩ ሂለሪ ክሊንተን በኒሞኒያ ወይም በብርድ በሽታ ምክንያት ሲያገግሙ ከቆዩ በኋላ ነገ ወደ ዘመቻቸው እንደሚመለሱ ከገለጹበትና ፕሬዚደንት ባራክ ኦባማ ትናንትና ሂለሪን ምረጡ በሚል ቅስቀሳ ካደረጉት ጋራ ተያይዞ ሪቻርድ ግሪን የአሜሪካ ድምፅ ሬዲዮ ዘጋቢ ያጠናቀረውን ነበረ። አዳነች ሰዎች ፍሳሀዬ ያቀረበችው የምትከታተሉት በ19 በ በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፈውን የረቡዕ ምሽት ስርጭት ነው። እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር ነን። አብራችሁን ቆዩ። በነጻው የስልክ መስመር በ2022059942 የውስጥ መስመሩ 14 ከተቀበልናቸው የእናንተ አስተያየቶች ውስጥ ለሰዓቱ ጥቂቱን እንስማ። አለው ቢዮች እንደምን አላቸው። በትናንትና ሁለታ ያቀረባችሁትን ስለ አማራው ክልል የተሰነዘረውን አስተያየት ሰምቻለሁ። የአማራው ክልል ቃል አቀባይ ነኝ ባይ የአማራውን ወጣቶች እየሰበሰብ ያለ ነው ወላጆችን አስፈቅደን እና ተመካክረን ትምህርት ለመስጠት ነው ስሉ ተናግሯል። ይህ ከእውነት የራቀ እና በተለይም ወጣቶችን አሰባስቦና አጉሮ የተለያዩ እርምጃዎችን እና የሰብአዊ ድርጊቶችን በመፈጸም ላይ የሚገኙ በመሆኑ ከፍተኛ ትኩረት ተደርጎ ሊዘገብበት ይገባል ባይ ነው። በተለይም መብራት አጥፍቶ ሌሊት በጨለማ በር እየሰበሩ እና ወጣቶችን እያወጡ የሚያጉሩ በመሆኑ ቃል አቀባዩ የተናገሩት ከእውነት የላቀ መሆኑን ለመግለጽ እወዳለሁ። አመሰግናለሁ። የአሜሪካ ሬድዮ ጣቢያ በትናንትና ዘገባችሁ የአሜሪካ ኮንግረስ እና ሴኔቱ በኢትዮጵያ ላይ ሕግ እንደሚያወጣ ተገልጻችሁ ነበር። የሕግም አግባብ ያልሆነ ሰብአዊ መብት አያያዝ ነው የሚለው እኔ እንደሚመስለኝ ግን የአሜሪካ ኮንግረስ የራሱን ጉዳይ ትቶ በኢትዮጵያ ላይ ጣልቃ መግባት ይመስለኛል። የራሱ ትልቅ ችግር አለው። ለመሆኑ እናንተ በአሜሪካ ውስጥ እኩል ሰብአዊ አያያዝ አለን ብላችሁ ታምናላችሁ? ይመስለኝ ሁሉም ኢትዮጵያዊ በአሜሪካ ሆነ በሌላ ሀገር ያለው በብዛት እንደሚታወቀው የኢኮኖሚ ችግር ነው ያሰደደው እንጂ በእውነት የሰብአዊ ጉዳይ እስከዚህም ክፉ ነው ተብሎ አይገመትም ኢትዮጵያ ውስጥ እና አሁን በተፈጠረው ችግር እናንተ ማሉ ናቸው ከሁለቱ ጽሑፎች ማሉ ማሉ ናቸው ከመንግስት ጽንፈኞች ከተቃዋሚ ጽንፈኞች መሀል ናቸው። እንዴት አርጋችሁ ሰላም እንዲወርድ ማድረግ ያለባችሁ ይመስለኛል። አሁን ደግሞ በኢሜይል ከደረሱን የአንዱን እናሰማችሁ። በመጀመሪያ እንኳን አደረሰሽ። በመቀጠል ባለፈው ለጥያቄው መልስ ዝግጅት ሁለት ሰዎች ጋብዘሽ ያደረግሽን ውይይት ሰማሁ በጣም ጥሩ ነው እግዚአብሔር ይባርክሽ በመቀጠል ግን አንድ ነገር ማለት እፈልጋለሁ ሲሉ ለጥያቄው ፕሮግራም አዘጋጅና አቅራቢ ለተስታበላቸው ባደረሱት ሰላምታ ይንደረድራሉ አቶ በለጠ ሙላ የተባለው አድማጫችን በተለይ በቅዳሜው ለጥያቄው ፕሮግራም መጨረሻ ለተነሳ አንድ ጥያቄ ከእንግዶቻችን አንዱ በሰጡት መላሽ ዙሪያ በጻፎት ትችት አቶ አበባውን በግል አውቃቸዋለሁ። አስተዋይና በሳል ሰው ናቸው። የሚሉትም ነገር አንድ የአገር ጉዳይ ያሳስበው ኢትዮጵያዊ ሊለው የሚችለው ነገር ነው። አንድ ግን ቅር ያለኝ ነገር አለ፣ በማለት አድማጩ ይቀጥላሉ። መጨረሻ ላይ የተጠየቀውን ጥያቄ ሲመልሱ ብዙ ነገር የተጋነነ ነው ብለዋል። የተጋነነ ነገር በሶሻል ሚዲያ እንዳለ መጥቀሳቸው ትክክል ነው። ለማንም አይጠቅምም ያልሆነ ነገር ማቅረብ። ጥያቄው ግን ስለሱ አልነበረም በማለት ይቀጥላሉ። አቶ በለጠ ጥያቄው ስለሆነና ስለተደረገ ነገር ነው። እንዲያውም እናት ከሞተ ልጇ ላይ ቁጭ ብላ ቁጭ በይ ተብላ ትደብድባለች። ወታደሮች ምንም ባል የያዘ ሕዝብ ላይ ቀጥታ ተኩሰው ገድለዋል። ጭካኔ አለ። ይህ ደግሞ ኢትዮጵያዊ ኢትዮጵያዊነት ወይም ኢትዮጵያዊ አይደለም የሚል ነበር። እስከማውቀው ድረስ ደግሞ የአሜሪካ ድምፅ ያልተደረገውን ሲዘግብ አልሰማውም። አቶ አበባው ይህን አልተደረገም ሊሉን ይሆን? በጣም ያሳዝናል። የተደረገው ግድያ ደግሞ ባደኩባት ከተማ ሰው ሳይመርጡ የማውቃቸውን ሰዎች ቲፒኤልኤፍ ስለገደላቸው አቶ አበባዊ ያሉት አባባል ይበልጥ ያመኛል። ሁላችንም የምንለውን ነገር በኃላፊነት ብንናገር ጥሩ ይመስለኛል። እማናውቅ ከሆነ ደግሞ አላውቅም ማለት ጥሩ ነው ይላሉ ቀጥለው ይህን መልእክቴን ለሁሉም አድማጮቻችሁ ብታሰሙልኝ ደስ ይለኛል። ለወደፊቱም ሁሉም ሰው ኃላፊነት ባለው መልኩ ሀሳቡን ቢሰጥ ጥሩ ነው። የተጎዳን ሕብረተሰብ ከጉዳቱ በላይ ባያሳዝን ጥሩ ነው ሲሉ የኢሜይል አስተያየታቸውን ዝርዝር ቋጭተዋል አቶ በለጠ ሞላ። አድማጮች ሁላችሁም አስተያየት ያደረሳችሁን እናመሰግናለን። ሌሎቻችሁም አስተያየቶቻችሁን ላኩ። ይበልጡን በቀረቡና በፕሮግራሞቻችን በተስተናገዱ ዝግጅቶች ላይ ቢያተኩር ደስ ይለናል። ቆንጅት እዚህ ግድም ሙዚቃ የመጋበዝ እድል አገኘን ይሆን ይቻላል እያለ ነው ንጉሱ። የሙዚቃ ምርጫችን ሰዓቱ ታዲያ ከምሽቱ ሶስት ከሰላሳ አምስት ነው የሚለው አንቺ የመረጡሽውን እኔ የመረጥኩትን ወይስ ንጉሱ የመረጠው ይሆን የሚጫወተው። እርግጠኛ ለንጉሱ የመረጠው እየቀጠለ ነው ኤርሚያስ አስፋው የንጉሱ የዛሬ ምሽት ምርጫ ነው። በእርግጥም ቆንጅት እንዳልሽ ደረሰ፣ በጣም ወደዋለሁ። ኤርሚያስ እንደውም ምን ነው ባንድ አስቀረህን እያልኩት ነበር። አገሩም ዜማ ነው። እንግዲህ ደግሞ ነገ ባለ ተራው እንመርጣለን። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ቆንጅት ታየነን። ሁለተኛውን አጋማሽ ስርጭታችንን እየዘለቅን ነው። አሁን ወደ ቀዳሚው ሳምንታዊ ቅንብር ነው የምናልፈው። ኢትዮጵያውያን በአሜሪካ የውይይት መድረካችን ሁለገብ ነው ይላሉ በላስ ቬጋስ የሚገኘውንና አዲስ ቴሌኮንፈረንስ የተባለውን ውይይት የሚያስተናግዱት የፕሮግራም መሪ ይለናል። የፕሮግራሙ አዘጋጅ አዲሱ አበበ በመንደርደሪያው ሁለገብነቱንም ሲገልጹ የሀገራችንን ተጨባጭ ሁኔታዎች በየሳምንቱ ከሁለት ሰዓታት ላላለፈ ወይም ላላነሰ ጊዜ ከመወያየት በተጨማሪ በኢትዮጵያም ሆነ ከኢትዮጵያ ውጭ በወገን ላይ ለሚደርስ ችግር ደራሽ ነን ብለዋል አዲሱ አበበ። ታዲያ ቀደም ብዬ እንደጠቆምኩት በዛሬው ኢትዮጵያውያን በአሜሪካ ፕሮግራሙ ከላስ ቬጋሱ የቴሌፎን ውይይት መድረክ ጋር ያስተዋውቀናል። የዚያ መድረክ መሪ ራሳቸውን በሚያስተዋውቁበት ነው የሚጀምሩት። ሚኒስትር ሀይል ይባላሉ። ነዋሪነት የዚህ ላስ ቬጋስ ኔቫዳ ነው። እንግዲህ ይህን ቴሌኮንፈረንስ ያቋቋም ነው ሁለት ሺ አስራ ሁለት መጨረሻ ላይ ወይም ሁለት ሺ አስራ ሶስት መጀመሪያ አካባቢ ላይ ነው አዲስ የመወያ ቴሌኮንፈረንስ ብለን ስም ሰተነዋል። በማህበር ደረጃ ወይም ድርጅት በድርጅት ደረጃ የተቋቋመ አይደለም። ነገር ግን በወቅታዊ ሀገራችን ጉዳይ ላይ ኢትዮጵያኖችን በማሰባሰብ የተለያዩ ምሁራንን፣ የሃይማኖት አባቶችን፣ አክቲቪስቶችን፣ አርቲስቶችን በክብር እንግድነት እየጋበዝን የምንወያይበት የመወያ መድረክ ነው። በዚህ አጋጣሚ ብዙ ጊዜ ፖለቲካን ቀጥቀኞች የሚል አባባል አለ። በእርግጥ አባባል እውነት የሚሆነው የታደሉ አገሮች በፖለቲካው ዙሪያ ተነጋግረው ተደማምጠው ያንተ ሀሳብ ከኔ ሀሳብ ይበልጣል ተባብለው በነፃ መድረክ ተወዳድረው እስከ መጨረሻ ድረስ መጨረሻም መሸናነፍ ሲኖር በትክክል የእሱ ፖሊሲ ስለበለጠ ህዝብ ስለተቀበለው አሸንፎኛል እና ቅድሚያ ለሀገራችን ደህንነት ተብሎ በእንደዚህ አይነት አካሄድ ለሚሄዱ አገሮች እውነት ነው ፖለቲካ ለፖለቲከኞች ይሆናል። ባለፉት ሀያ አምስት አመት በሀገራችን ላይ የሚሆነው ጉዳይ ግን ከፖለቲካ ጋር የሚዛመድም ወይም የፖለቲካን ዲፊኔሽን የሚያሟላም አይመስለኝም። ባለፉት ሀያ አምስት አመታት ኢትዮጵያ ውስጥ ኢትዮጵያዊ መሆን ብቻ የሚያ ያናግርበት ወይም ደግሞ ሰው ሆኖ መፈጠር ጥያቄ የሚፈጥርበት ጊዜ ላይ ስለደረስን፣ እኛም በሩቅ ሀገር የምንኖር ሰዎች ብንሆንም የሀገራችን ጉዳይ ጠዋት ማታ ስለምንከታተል፣ የህዝባችን ህመም ስቃዩ ስቃያችን ነው ብለን ስለምናምን እኔና ወገኖቼ ምን ማድረግ አለብን? እንደ ዜጋ፣ እንደ ኢትዮጵያዊነት ኢትዮጵያ ላይ የሚፈጸመውን ነገር በምን መልክ ማስቆም እንችላለን የሚል አይነት ጥያቄዎችን በመጠየቅ አንዱ መፍትሄ እንግዲህ በቴሌኮንፈረንስ በመወያየት ቅድም እንዳልኩት የተለያዩ ኢትዮጵያን ምሁራኖችና አባቶችን ወይም ጉዳዩ የሚያገባቸው ሰዎች በመገበዝ ከእነሱ ጋር የምናደርገው ውይይት ነው። ቀደም ሲል እንደው በሀገራችንም ወቅታዊ ሁኔታ ብለሃል። ፖለቲካን ለፖለቲከኞች ሳይሆን አንድ ዜጋ ስለ ሀገሩ መቆርቆር መስራት ያለበትን መስራት አለበት ከሚለው ግንዛቤ ነው። እና በወቅታዊ ጉዳይ ብትል አሁን በኢትዮጵያ ያለው ወቅታዊ ሁኔታ እናቀዋለን። እና በዛ ረገድ ምን እያረጋችሁ ነው ወይም አሁን ምን አረጋችሁ ከተቋቋማችሁ ጀምሮ ሀገርን ጉዳይ በተመለከተ በየጊዜው ብዙ ነገሮች ከድጡ ወደ ማጡ የመጡ ያሉበት ጉዳይ ስለሆነ በአሁኑ ሰዓት ብዙ ጋዜጠኞች እስር ቤት የተወረወሩበት የተገረፉ የተጣሉበት ጊዜ ነው። ብዙ ሰው ሀገሩ ላይ መኖር አቅቶት እየተሰደደ በየባህሩ በየአረብ ሀገሩ መከራ የሚበላበት ሁኔታ ነው ያለው። ሰላማዊ ጥያቄ የወጡ ሰዎች በጥይት የሚጨፈጨፉበት የሚገደሉበት ጊዜ ነው ያለው። እኛም እንደ ዜጋ ምን ማድረግ አለብን በሚለው ከውይይት ያለፈ ነገር በተጨባጭ ነገር ብዙ ነገሮች ሰርተናል። ሁለት ሺ አስራ ሶስት ይመስለኛል ካልሳሳት ሳውዲ አረቢያ ይኖሩ የነበሩ ኢትዮጵያኖች እንደዚህ አይነት ሰብዊ ጥሰት ሲካሄድባቸው ሲገደሉ፣ ሲጨፈጨፉ እና ሲንገላቱ በመመልከት የእነሱን ህመምና ስቃይ በቀጥታ በኮንፈረንሳችን ላይ በማቅረብ አንደኛ ለዓለም ህብረተሰብ የነዚህ ሰዎች ጉዳይ የነዚህ ዜጎቻችን ጉዳይ እንዲታወቅ በማድረግ ገንዘብን በማሰባሰብ ሰላማዊ ሰልፍ በመውጣት ለተለያዩ መንግስታትና ኤምባሲዎች ተቃውሞ ሰልፍ በመውጣት ትልቅ ጥረት አድርገናል። ጋዜጠኞች ሀገር ቤት በሚታሰሩ ሰዓት በቀጥታ ለእነሱ መድረስ ከቻን፣ ለእነሱ ካልቻን ደግሞ ለቤተሰቦቻቸው የገንዘብ እርዳታ የምናደርግበት ጊዜዎች አሉ ከዚህ መካከል በተለየ መልኩ ለመግለጽ ሚሊዮን ሹሩብ የሚባል ኢትዮጵያ ጋዜጠኛ ኬንያ ላይ አርፎ አስከሬኑን በክብር ወደ ኢትዮጵያ ገብቶ እንዲያርፍ ለማድረግ በዚሁ ቴሌኮንፈረንስ ቅስቀሳ አድርገን የተወሰነ ገንዘብ አሰባስበን ለመላክ ጥረት አድርገናል። ከዛ ውጭ በተጨማሪ ላስ ቬጋስ ላይ የሚደረጉ ማንኛውም ተቃዋሚ ሰልፎች በዚሁ ኮንፈረንስ ነው የምንወያየው። እንዴት አድርገን ነው በተሳካ መልክ ማከናወን የሚቻለው የምናቀናብርበት ኃላፊነትና ስራ ድርሻ የምንከፋፈልበት ቴሌኮንፈረንስ ነው። ከዛም በተጨማሪ ኢሳትን ላለፉት ስድስት ዓመታት አጋርነታችንን በማሳየት ትልቅ እርዳታ የምናደርግበት የምንወያይበት መድረክ ነው። ከዛም በተጨማሪ እዚህ ላስቬጋስ ላይ የተለያዩ የፖለቲካ ድርጅቶች ከሀገር ቤትም ሆነ ከዚህ ከውጭ ዓለም በሚመጡ ሰዓት እነዚህ ንግዶች እንግዳ ከመቀበል ስብሰባውን በስነስርዓት ኦርጋናይዝ ከማድረግ እና በሰላምና በሳካ ሁኔታ ስብሰባዎቻቸውን፣ አላማቸውን ጭምር ለምን እንደሚታገሉ የደረሰባቸውን ውጣ ውረድ በሙሉ ከእነሱ ጋር የምንወያይበት ነው። የመጨረሻ እንደው በቅርቡ ለመጨመሪያ ያህል አሁን በቅርብ የጎንደር ህብረት የሚባል ከተቋቋመ አንድ ሁለት ዓመት የሚሞላው ድርጅት ነው። እንግዲህ አሁን ትግሉ በከፍተኛ ሁኔታ እየተንቀሳቀሰ ያለው ሰሜን አካባቢ ነው። ጀግናው የጎንደር ህዝብ እያደረገ ያለውን መስዋዕትነት በመደገፍ እኛ በምናደርገው ኮንፈረንስ ላይ በቀጥታ እንዲወያዩ በማድረግ እንግዶቻቸውን ጋብዘን ከውይይትም ባለፈ ላስ ቬጋስ ላይ ላደረጉት ፈንድ ሬይዚንግ ትልቅ አስተዋጽኦ አድርገናል። ወደ ሰብአዊነት ከተመጣና የሰብአይነት ሌላ ደግሞ በተለየ መልክ ያደረግነው ነገር ለመግለጽ ያህል ላስ ቬጋስ ላይ የምትኖር ኢትዮጵያ ታችን ሐኪም ቤት ሄዳ ስትመረመር ሁለት ኩላሌቷ እንደማይሰራና ሁለት ኩላሌቷ ካልተቀየረ በስተቀር ለህይወቷ እንደሚያሰጋት ከነገራት መሰረት በቀጥታ ኮንፈረንሳችን ላይ ቀርባ ጤንነቷን ሙሉ ለሙሉ ለመመለስ ከአርባ ሀምሳ ሺህ ዶላር እንደሚያስፈልጋት ገለጠችልን። መሰረት ከአምሳ ስድስት ሺህ ዶላር ረስ ተሰብስቦ ወታችን አሁን ህክምናዋን እየተከታተለችበት ያለ ሁኔታ ነው። እና እንዲህ እንግዲህ እኛ ቴሌኮንፍረንስ ከውይይት ያለፈም ነገር ትግሉም በመደገፍም ሊሆን ይችላል፣ ህብረተሰባችን በማስተማር ሊሆን ይችላል፣ ትልቅ አስተዋጽኦ እያደረግን ነው ብዬ አስባለሁ። የኢትዮጵያ ማህበረሰብ ጽፈት ቤት እዛም ቬጋስ እንዳላቃለሁና ከነሱ ጋር ከተለያዩ የሃይማኖት ተቋማት ጋር እየተገናኛችሁ እንደው ግንዛቤ ታስጨብጣላችሁ ስለ ወቅቱ ሁኔታ በትክክል አዲሱ እንግዲህ እኛ ኮንፍረንስ ከተፈጠረ ና በአየር ላይ ከዋለ ጊዜ ጀምሮ የኮሚኒቲውንም ችግር በቀጥታ በአየር ላይ በማዋል በመዋየት ችግሮቹን ለመፍታት ጥረት በማድረግ አሁን ኮሚኒቲው በአደረጃጀትም ሆነ በፋይናንስ የተሻለ ደረጃ ላይ ይገኛል። እንዲያውም በየአመቱ መስከረም ወር ላይ የኢትዮጵያን ኮሚኒቲ ፌስቲቫል የሚባል ይካሄዳል። ይሄ እንግዲህ አሜሪካ ላይ ወይም ኖርዝ አሜሪካ ላይ እንደሚካሄደው የስፖርታዊ ውድድሮች በዛ ደረጃ እንኳን ባይሆን፣ ቬጋስ ላይ ብቻ ያተኮረ ፌስቲቫል ይካሄዳል። ስለዚህ አሁን ኮሚኒቲው በፋይናንስም ሆነ በማንኛውም ነገር የተጠናከረ ነገር ላይ ይገኛል። ሌላ ከዚህ ውጭ እንግዲህ በኮሚኒቲ ውስጥ ብዙ የድራግ ችግር ያለባቸው ወይም ደግሞ የትዳር ችግር ያለባቸው ሌሎች ማህበራዊ ችግሮችንም በኮንፈረንስ ላይ በማቅረብ የተለያዩ ፕሮፌሽናል ሰዎችን በማቅረብ ውይይት እናደርጋለን እና በቀጥታ ኮንፈረንስ ከኮሚኒቲው ጋር አብሮ ያለ መድረክ ነው። ከየት ከየት ስቴት ነው እናንተ ኮንፈረንስ የሚገቡት? ላስ ቬጋስ አዲስ የመባያ ቴሌኮንፈረንስ ላይ ብዙ የላስ ቬጋስ ነዋሪዎች ይገባሉ ኢንፎርሜሽን ስላላቸው። ግን እስከ ዛሬ ባለን ሶስትና ና አራት ዓመት ውይይት ካሊፎርኒያ ይገባሉ፣ ከቴክሳስ አካባቢ፣ በተለይም ከዋሽንግተን ዲሲ ኤሪያ አካባቢ፣ ከዴንቨር ኮራዶ በመግባት ሀዋይ ናቸው። በዚህ አጋጣሚ የኮንፈረንስ ከማክሰኞ ማክሰኞ ብቻ ያለው ነው እንግዲህ ቅዳሜም ሁለተኛ ሚኒ ኮንፈረንስ አለን። እሱ ደግሞ ሰራዊቱን በተመለከተ ነው። በእኔ በኩል በአድማጮች ስም ከልብ አመሰግናለሁ። እሺ፣ አዲሱ እኔም በጣም አመሰግናለሁ ስለተሰጠኝ ጊዜ። እንደው በመጨረሻ በመላው በአገር ውስጥም ሆነ በውጭ ሀገር የምትኖሩ ኢትዮጵያውያን ካለብን ከዚ ካለፈው ሀያ አምስት ዓመታት ከስቃይ ከስቃይና ከመከራ ከግድያና ከአፈና መውጣት ነጻ መውጣት የሚቻለው እያንዳንዱ ሰው አያገባኝም በሚል ታዛቢ መሆኑ ብቻ ብዙ የሚያስኬደን አይመስለኝም። ይህንን ትግል የሁላችንም ዜግነት ግዴታ ስላለብን በምንችለው አቅም መሳተፍ እንዳለብን ይህን ጥሪ ላስተላልፍ ወዳለሁ በተጨማሪም በዚህ በየሳምንቱ ማክሰኞ በምናደርገው ቴሌኮንፈረንስ ላይ መዋየት ለምትፈልጉ ሰዎች የስልክ ቁጥራችን ስድስት መቶ አምስት አምስት ስልሳ ሁለት ሰላሳ አንድ አርባ ነው። የመግቢያ ኮዳችን ዘጠና ስድስት ዜሮ ስድስት ሀያ አንድ ነው። በጣም አመሰግናለሁ። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ ቀጣዩ ደግሞ በኢትዮጵያ የሰብአዊ መብቶች አያያዝ ጉዳይ ላይ የተቀናበረ ልዩ ሪፖርት ይሆናል። ኢትዮጵያ በተቃዋሚ ሰልፈኞች ላይ ታካሂደዋለች ያሉት ከመጠን ያለፈ እና ግድያ የታከለበት የኃይል አጠቃቀም በጥልቅ እንደሚያሳስባቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን ትናንት አሳስበዋል። በሌላ በኩል ደግሞ ኢትዮጵያ ላይ የተነሱት የሰብአዊ መብቶች ረገጣ ክሶች መሰረተ ቢስ ናቸው ሲሉ በተባበሩት መንግስታት ድርጅት የጄኔቫ ቢሮ ቋሚ ተጠሪ አምባሳደር ነጋሽ ክብረት ዛሬ በሰጡት ምላሽ አስታውቀዋል። ባለፈው ሳምንት በኢትዮጵያ ላይ የአቤቱታ ደብዳቤ ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ደብዳቤ ካስገቡ ድርጅቶች መካከል አንዱ የሆነውና ሲቪከስ በሚል ምህጻር የሚታወቀው የዓለም የዜጎች ተሳትፎ ጥምረት ተጠሪ ዛሬ በምክር ቤቱ ጉባኤ ላይ ባሰሙት ቃል የከፍተኛ ኮሚሽነሩን ስጋት እንደሚደግፉ ተናግረዋል። የካናዳ ተጠሪም ሀገራቸው የሰብአዊ መብቶች ረገጣዎች ያሳስቧታል ብላ ከምትጠራቸው ሀገሮች አንዷ ኢትዮጵያ መሆኗን ተናግረዋል። ዝርዝሩን ሶሎሞን አባተ ይዟል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ሰላሳ ሶስተኛ መደበኛ ጉባኤውን ትናንት ጀምሯል። በዚህ ጉባኤ ላይ የሰብዓዊ መብቶች አያያዛቸው አሳሳቢ መሆኑ ከተነገረባቸውና በአጠቃላይ ውይይቱ መድረክ ስማቸው ተደጋግሞ ከተነሳ ሀገሮች አንዷ ኢትዮጵያ ነች። ባለፈው ሳምንት 15 የሰብአዊ መብቶች ተሟጋች ዓለም አቀፍ ቡድኖች ለምክር ቤቱ ባስገቡት ስድስት ጥያቄዎችን ያዘለ ደብዳቤ የኢትዮጵያ መንግሥት የጸጥታ ኃይሎች በኦሮሚያና በአማራ ክልሎችና በሌሎችም አካባቢዎች እየወሰዷቸው ናቸው ያሏቸውን ከመጠን ያለፉና እስከ ግድያ የሚደርሱ እርምጃዎችን ባስቸኳይ እንዲያስቆም ጥሪ እንዲተላለፍለት ጠይቀዋል። የዚያ ደብዳቤ መድረሻ ምን ሆነ? ስከታተል ቆይቻለሁ። ዛሬ ያገኘኋቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቃል አቀባይ ሮናልዶ ጎሜዝ ደብዳቤው ለከፍተኛ ኮሚሽነሩ፣ ለምክር ቤቱ ፕሬዚደንትና ለአባል ሀገሮች እንደደረሳቸው እንደሚያውቁ ገልጸውልኛል። ስለ ደብዳቤው አውቃለሁ። ለሰብአዊ መብቶች ምክር ቤቱ በርካታ አባላት ደርሷቸዋል ብዬ ማምናለሁ። የምክር ቤቱ ፕሬዚዳንትም ግልባጭ ደርሷቸዋል። ከዚያ በላይ ግን ኢትዮጵያ ውስጥ ያለውን ሁኔታ የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ትናንት በምክር ቤቱ መክፈቻ ላይ በተናገሩበት ወቅት አስታውሳለሁ። ከብዙ መገናኛ ብዙሃን ዘገባዎች እንደተረዳሁት ፕሬዚዳንቱ ደብዳቤውን አይተውታል። የዛሬ አስር ዓመት የተመሰረተው የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ትናንት ማክሰኞ መስከረም 3 2009 ዓ ም 33ተኛ መደበኛ ጉባኤውን ሲከፍት የድርጅቱ የሰብአዊ መብቶች ከፍተኛ ኮሚሽነር ዛኢድ ራአድ አል ሁሴን ስለ ኢትዮጵያ ጉዳይ ትኩረት ሰጥተው ተናግረዋል። ዋይል ኢትዮጵያ ኢትዮጵያ በምጣኔ ሀብት እድገት ጉልህ ውጤት ብታስመዘግብም ግድያውን የጨመረ ከመጠን ያለፈ ኃይል በተቃዋሚ ሰልፈኞች ላይ እንደምትፈጽም፣ ሰዎች በኃይል ደብዛቸው እንዲጠፋ እንደሚደረግ፣ ጅምላ እስራቶች በሕፃናት ላይ ሳይቀር እንደሚካሄዱ፣ እንዲሁም በሲቪል ማኅበረሰብ በመገናኛ ብዙኃንና በተቃዋሚዎች ላይ አፈና እንደምታካሄድ በተደጋጋሚ የሚቀርቡት የሚቀርቡባት ክሶች በጥልቅ ያሳስቡናል። ቢሮቸው በተለይ ኦሮሚያና አማራ ክልሎች ውስጥ የሰብአዊ መብቶች አያያዞችን ቀርቦ እንዲመለከት ጥያቄ ማቅረባቸውን በዚሁ የትናንት ንግግራቸው የጠቆሙት ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን በቅርቡ እየተስተዋሉ ናቸው የተስተዋሉ ያሉት ሁከቶች በሕገ ወጦች እና በሽብርተኛ ቡድኖች እየተካሄደ ያለ መሆኑ በመንግስቱ እንደተነገራቸው አመልክተዋል። መንግስት በሰላማዊ ሰልፈኞች ላይ የተፈጸመውን ግድያ አስመልክቶ የራሱን ማጣራት እያደረገ መሆኑ የተነገራቸው መሆኑንም ከፍተኛ ኮሚሽነሩ በዚሁ የመክፈቻ ንግግራቸው ላይ ጠቁመዋል።

መንግስቱ ነፃ ወገናዊ ያልሆኑና የዓለም አቀፍ ፍተሻዎችን አስፈላጊነት ግምት ውስጥ ማስገባት እንዳለበት አምናለሁ። ኢትዮጵያ ከሰብአዊ መብቶች ከፍተኛ ኮሚሽነሩ ጋር ካላት የተከበረ ግንኙነት በመነሳት የእርሳቸው ቢሮ ወደ ኢትዮጵያ እንዳይገባ ፍቃድ መነሳቱ እንደሚገርማቸውም ተናግረዋል። ለዚህ የከፍተኛ ኮሚሽነሩ አስተያየት ዛሬ በቀጠለው የምክር ቤቱ ስብሰባ ላይ በጄኔቫ የተባበሩት መንግስታት ድርጅት ቢሮ የኢትዮጵያ ቋሚ ተጠሪና የምክር ቤቱ ምክትል ፕሬዚደንት አምባሳደር ነጋሽ ክብረት በሰጡት ምላሽ በሁለቱ ክልሎች ውስጥ እየታየ ያለውን ሁኔታ በቅርብ ለመያዝ የኢትዮጵያ መንግስት ከፍ ያለ ትኩረት የሰጠ መሆኑን ጠቁመው ከተቃዋሚዎቹ ጋር በተያያዘ በሕይወትና በንብረት ላይ ለደረሱት ጉዳቶች ፌዴራሉና የክልሉ መንግስት ሐዘናቸውን ለ ተጎጂ ቤተሰቦች መግለጻቸውን፣ አስፈላጊ በሆኑ መንገዶች ሁሉ ለመርዳትም ዝግጁ መሆናቸውን ማሳወቃቸውን አመልክተዋል። ይሁን እንጂ መንግስቱ ህግና ስርዓትን ለማስከበር ፈጣን እርምጃ ባይወስድ ኖሮ ጉዳቶቹ የባሱ የሆኑ ነበር ብለዋል አምባሳደር ነጋሽ ክብረት የሰብአዊ መብቶች ክሶቹ መሰረተ ቢስ መሆናቸውን በአንክሮ መግለጽ እፈልጋለሁ። ነጻ ፍተሻ እንዲካሄድ በመጠየቅም ዳኝነት በመስጠት ጉዳይ ላይ ወጥነት የሌለው አቋም ነው የሚታየው። አምባሳደር ነጋሽ ክብረት አክለውም ተቃውሞዎቹ ሰላማዊ በሆኑና በሕጋዊ መንገድ የተፈቀዱ ቢሆኑ ኖሮ በአንዳንድ የውጭና የሀገር ውስጥ የሁከት ባሏቸው አካላት ባይጠለፉ ኖሮ የደረሱት ጉዳቶች ባልደረሱ ነበር ብለዋል። ገቨርንመንት ሃዝ ኦልሶ ኢንፎርምድ ዘ ሃይ ኮሚሽነር ዛት አን ኢንዲፔንደንት ኢንቨስቲጌሽን ውድ ቢ አንደርቴክን ኤንድ ዘ ሪሊዝ ኦፍ ፕሪዝነርስ መንግስቱ ነፃና ጥልቀት ያለው ምርመራ እንደሚደረግ ሽብር ፈጠራን ጨምሮ በተለያዩ ምክንያቶች የተያዙና የታሰሩ ሰዎችን መለቀቅ አስመልክቶም ለከፍተኛ ኮሚሽነሩ አሳውቋቸዋል። ከመጠን ያለፈ ኃይል የተጠቀሙና ግድያ የፈጸሙ ለፍርድ እንደሚቀርቡ አረጋግጣለሁ ብለዋል። አምባሳደር ነጋሽ ክብረት በዚሁ መድረክ ላይ ዛሬ ከተናገሩት መካከል የካናዳ ቋሚ ተጠሪ የከፍተኛ ኮሚሽነር ዛይድ ራአድ አልሁሴንን ስጋት እንደሚጋሩ አስረድተዋል። the excessive use of force by authorities in response to demonstrations in regions of ethiopia resulting in deaths arrests and detentions challenges the importance of peace ethiopia የሚያስከትላቸው ሞትና ስራቶችን ያስከተሉ ከመጠን ያለፈ ኃይል የታከለባቸው የእርምጃ ምላሾች የሰላማዊ ተቃውሞና የንግግርን አስፈላጊነት የሚፈታተኑ ናቸው። በዚሁ የዛሬ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ ላይ በኢትዮጵያ ጉዳይ አስተያየታቸውን ከሰጡ ተሳታፊዎች መካከል ሲቪከስ በሚል ምህጻር የሚጠራው የዓለም የዜጎች ተሳትፎ ጥምረት ተጠሪ የከፍተኛ ኮሚሽነሩን ስጋ እንደሚጋሩ ተናግረዋል። ኢትዮጵያ የሰብአዊ መብቶች ምክር ቤት አባልና ፕሬዚደንት በመሆኗ የሰብአዊ መብቶችን ጥበቃ ከፍተኛ ደረጃ ልታሟላ የሚጠበቅበት ሀገር ናት ሲሉ እነዚሁ 15 ድርጅቶች ባለፈው ሳምንት ባስገቡት ጥያቄ ላይ አሳስበው ነበር። በዚሁ ባለፈው ሳምንት ለተባበሩት መንግስታት ድርጅት የገባውን ደብዳቤ የፈረሙት አምነስቲ ኢንተርናሽናል የኢትዮጵያስ ውስጥ ኢትዮጵያ ውስጥ ለሰብአዊ መብቶች መከበር የሚሟገቱ ማህበር፣ ሲቪከስ በሚል ምሕፃር የሚጠራው የዓለም የዜጎች ተሳትፎ ጥምረት የሲቪል መብቶች ዘቦች እንዲሁም ለዘቦች ዘብ ቁሙ የሚባለው ተቋም የምስራቅ አፍሪካና የአፍሪካ ቀንድ የሰብአዊ መብቶች ተሟጋቾች ፕሮጀክት የኢትዮጵያ የሰብአዊ መብቶች ፕሮጀክት የሰብአዊ መብቶች ዓለም አቀፍ ፌዴሬሽን የሰብአዊ መብቶች ተነሳሽነት ድርጅት ፍሪደም ሃውስ የግንባር መስመር ተከላካዮች የደህንነት ጥበቃ ኃላፊና ኃላፊነት ዓለም አቀፍ ድርጅት ሁማን ራይትስ ዋች የሰብአዊ መብቶች ዓለም አቀፍ አገልግሎት ድንበር የለሽ ሪፖርተሮች የስቃይ አያያዝ ተቃዋሚ ዓለም አቀፍ ድርጅት ናቸው። ድርጅቶቹ በደብዳቤያቸው ላይ ካሰፈሯቸው ስድስት ጥያቄዎች መካከል መንግስቱ በተቃውሞዎቹ ወቅትና ከዚያ በኋላ በዘፈቀደ ያሰራቸውን ጋዜጦች፣ ጋዜጠኞች፣ የሰብአዊ መብቶች ተሟጋቾች፣ የተቃዋሚ ፖለቲካ ድርጅቶች መሪዎችና አባላት እንዲሁም በሰልፎች ላይ የተሳተፉትን ያለ ድርድርና በአፋጣኝ እንዲፈታ ምክር ቤቱ የኢትዮጵያን መንግስት እንዲጠይቅ ማሳሰባቸው ይታወሳል። እንዲሁም በኦሮሚያና በአማራ ክልሎች በሌሎችም አካባቢ የሚወስዷቸውን ከመጠን ያለፉ አስፈላጊ ያልሆኑ ያሏቸውን እስከ ግድያ የሚደርሱ እርምጃዎቻቸውን የጸጥታ ኃይሎቹን በአስቸኳይ እንዲያስቆም ጥሪ እንዲተላለፍለት ጠይቀዋል። ሰለሙን አባትን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በደቡብ ሱዳን ለሁለት ዓመታት ያህል የተካሄደው የእርስ በርስ ጦርነት ያበቃ መስሎ ነበር። የሀገሪቱ ፕሬዝደንት ሳልቫኪርና የአማጽያኑ መሪ ሪያክ ማቻር ባለፈው ዓመት ነሐሴ ወር ላይ ግጭቱን ለማቆም ስምምነት ፈረሙ። ሳልቫኪር በፕሬዝዳንትነት እንዲቀጥሉ፣ ማቻር ተቀዳሚ ምክትል ፕሬዝዳንት እንዲሆኑ ነበር የሰላሙ ስምምነት ያረጋገጠው። ይሁንና ማቻር በምክትል ፕሬዚዳንትነት ማገልገሉን ለመቀጠል ወደ ሀገሪቱ ከተመለሱ ጥቂት ወራት በኋላ ግጭት አገርሽቶ ማቻር እንደገና ከሀገሪቱ ሸሽተው ወጡ። በደቡብ ሱዳን በሚካሄደው የእርስ በርስ ጦርነት ከሚከሰቱት አስከፊ ተግባሮች አንዱ ልጆች ለውትድርና መመልመላቸው ነው። ከ15 እስከ 18 ዕድሜ በታች ያሉ ልጆች ይመለመላሉ። የተባበሩት መንግስታት ድርጅት የህፃናት መርጃ አገልግሎት ዩኒሴፍ እንደሚለው ደቡብ ሱዳን ውስጥ ከሶስት ዓመታት በፊት የእርስ በርስ ጦርነት ከተጀመረበት ጊዜ አንስቶ ሁለቱም ወገኖች ለዕድሜ ያልበቁ ልጆችን ሲመለምሉ ቆይተዋል። ባለፈው ሐምሌ ወር ግጭት ከተነሳበት ጊዜ አንስቶ ልጆች ለውትድርና እየተመለመሉ መሆናቸውን ዩኒሴፍ ገልጿል። ሁለቱም ተዋጊ ወገኖች ቤተሰቦች ልጆቻቸውን እንዲያስረክቧቸው የማስገደድና የማስፈራራት ዘዴዎችን እንደሚጠቀሙ የሕፃናቱ አገልግሎት ጠቁሟል። ዩኒሴፍ ያወጣው ዘገባ ዩናይትድ ስቴትስን አሳስቧል። በደቡብ ሱዳን የሚካሄደው ግጭት እንዲቆም ጥሪ ከማድረጋችን አልፎ የመንግስትና የተቃዋሚዎች ኃይሎች ልጆችን ለውትድርና የመመልመል ህገወጥ ተግባርን አሁንኑ እንዲያቆሙ እንጠይቃለን። ዩኒሴፍ ያወጣው ዘገባ ዩናይትድ ስቴትስን አሳስቧል። በደቡብ ሱዳን የሚካሄደው ግጭት እንዲቆም ጥሪ ከማድረጋችን አልፎ የመንግስትና የተቃዋሚዎቹ ኃይሎች ልጆችን ለውትድርና የመመልመል ህገወጥ ተግባርን አሁኑን እንዲያቆሙ እንጠይቃለን። ህገወጥ በሆነው ልጆችን ለውትድርና በመመልመል ተግባር የሚሳተፉት ኃይሎች በዩናይትድ ስቴትስ ህግ መሰረት ማዕቀብ ሊጣልባቸው ይችላል፣ የተባበሩት መንግስታት ድርጅት ማዕቀብ ኢላማም ሊሆኑ ይችላሉ ብለዋል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ባወጡት መግለጫ በደቡብ ሱዳን ህገወጥ የሆነው ልጆችን ለውትድርና የመመልመልና የማሳተፍ ተግባር መቀጠሉ ፈጽሞ ተቀባይነት የለውም። አሜሪካ በአሁኑ ወቅት ቅድሚያ የምትሰጠው ደቡብ ሱዳን ውስጥ የሚካሄደውን ልጆችን ለውትድርና የመጠቀሙን ህገወጥ ተግባር ማቆም ነው። ልጆችን ለውትድርና የሚመለምሉትና የሚጠቀሙት ወገኖች ተጠያቂ እንዲሆኑ ለማድረግ ቆርጠን ተነስተናል ሲሉ ጆን ከርቢ ማሳሰባቸውን በመግለጽ የዛሬው ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። ቆንጅት፣ ለማጠቃለያ ዜናም ሰዓት ያለን አይመስልም። አጠር ያለ ጊዜ ነው ያለን። የነገ የፕሮግራም ማሳሰቢያ ይኖርሃል ብዬ ያስብ ያለሁኝ አሉላ፣ እሱን አስተዋውቅ እንሰናበት። በአጭር እሱን እናስተዋውቅ። ነገ በወቅታዊ የኢትዮጵያ ጉዳዮች ዙሪያ ያተኮረ ቀጣይ መንገዶች በሚል ተከታታይ እያቀረብን ካላናቸው ውይይቶች ጋር የሚዛመድ አንድ ውይይት ይኖረናል። ነገ ምሽት ሰፋ ያለ ውይይት እንደሚኖር በዚሁ እናስተዋውቅና ፕሮግራማችን እናጠናቅ። ለዛሬ ያዘጋጀ ነው የአንድ ሳ ፕሮግራም እዚህ ላይ ያበቃ ያስተናገድ ናችሁ አሉላ ከበደና ቆንጅት ታየነን። ያቀናበረልን ንጉሱ ታምሬ ምሽት በሶስት ሰዓት ከልዩ ልዩ ዝግጅቶች ጋር እንደገና እንገናኛለን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።